The Voice of America. ህወሀትና ኦነግ ሸኔ የተሰኙ ድርጅቶች በሽብርተኝነት እንዲፈረጁ ባልደራስ እውነተኛ ዲሞክራሲ ፓርቲ ጠየቀ። ላለፉት ዓመታት በኃይል በህወሀት ተወስደዋል ያላቸው የአማራ መሬቶች ወደ ነበሩበት እንዲመለሱም ጥሪ አቅርቧል። አገር አቀፍ ምርጫ መካሄድ ያለበት ባለው ህገ መንግስት ላይ ህዝበ ውሳኔ ከተሰጠ በኋላ ነው ብለዋል። መለስካቸው አመሃ ዝርዝሩን ልኳል። ባልደራስ ለእውነተኛ ዴሞክራሲ ፓርቲ ዛሬ ይፋ ባደረገው መግለጫ ህወሀት ላለፉት ዓመታት ፈጽሟቸዋል ያላቸውን ወንጀሎች በሰፊው ዘርዝሯል። እንደ መግለጫው አባባል ህወሀት ከተጸነሰበት ከ1967 ዓ.ም ጀምሮ እወክለዋለሁ በሚለው የትግራይ ህዝብ ደም የጨቀዬ በትግራይ ውስጥም ሆነ ከትግራይ ውጭ ተደራጅተው ሲታገሉ የነበሩ የፖለቲካ ድርጅቶችን በክህደት ከትግራይ እንዲወጡ ያደረገ አባሎቻቸውንም በሴራና በተንኮል የገደለ ያሰደደና ያጠፋ ዓላማቸውን ያልተቀበሉ ትግራዋዮችንም ጨምሮ በብዛት የጨፈጨፈ በሽብር ተጸንሶ፣ በሽብር ጎልምሶ፣ በሽብር ያረጀ ፋሽስታዊና ጸረ ኢትዮጵያ ድርጅት ነው ይለዋል። ኦነግ ሸኔም ከዚህ የተለየ ታሪክ እንደሌለው የሚናገረውን ይህን መግለጫ ያባሩት የፓርቲው የሥራ አስፈጻሚ ኮሚቴ አባልና የህዝብ ግንኙነት ኃላፊው ዶክተር በቃሉ አጥናፉ እንዲህ ሲሉ አስረድተዋል። ባልደራስ ለእውነተኛ ዴሞክራሲ ፓርቲ ህወሓትና ኦነግ ሸኔ በተናጥልም ሆነ በጋራ በሽብርተኝነት መፈረጅ አለባቸው የሚል ጽኑ እምነት አለው። ህወሓት በባለቤትነት የሚያስተዳድራቸው የንግድ ድርጅቶች ተወርሰው ለሀገርና ለህዝብ ጥቅም እንዲውሉ መደረጉ ተገቢ እርምጃ በመሆኑ መንግስት የድርጅቶችን የባንክ ሂሳብ በመዝጋት ብቻ ሳይሆን ተወርሰው ንብረቶች ለሀገር እና ለህዝብ ጥቅም እንዲውሉ ዘዴ መቀየስ አለበት የሚል እምነት አለው። ህዋት በፖለቲካ ድርጅት ከተቋቋመ ጊዜ ጀምሮ በርካታ ጸረ ህዝብ የሆኑ ድርጊቶችን ፈጽሟል። ኤርትራን አስገንጥሏል። የዘር ማጽዳትና የዘር ማጥፋት ወንጀሎችን አከናውኗል። ኢትዮጵያ እንድትበተን የሚሰራና ሲሰራ የኖረ ድርጅት ነው። የሰሞነኛው ድርጊት ብቻ በሰሜን ዕዝ ላይ እና በማይካድራ ላይ የፈጸመው ወንጀል በሽብርተኝነት እንዲፈረጅ ለማድረግ የሚያስችል እንደሆነ ባልደራስ ለእውነተኛ ዲሞክራሲ ፓርቲ በጽኑ ያምናል። ኦነግ ሸኔም ባለፉት ሁለት ዓመታት በተለያዩ አካባቢዎች ዘርና ማንነትን መሰረት ያደረገ የሰብአዊ ዘር ማጥፋት ወንጀል የፈጸመ በመሆኑ ሁለቱም ድርጅቶች በሽብርተኝነት ሊፈረጁ እንደሚገባ ፓርቲያችን በጽም ያምናል። መግለጫው በመንግስት የተወሰደውን የህግ ማስከበር እርምጃ አድንቆ ከሰሜን ጎንደር በኃይል የተነጠቁ ወልቃይት፣ ጠገዴ፣ ጠለምትና ሁመራ እንዲሁም ከሰሜን ወሎ የተነጠቀው ራያ ለወደፊት የሀገሪቱ የፌዴራል አወቃቀር በአዲስ መልክ ከሚዋቀርበት ጊዜ እነዚህ ይዞታዎች ወደ አማራ ክልል እንዲካተቱ ሲል ይጠይቃል። አቶ አማህዳኝ የፓርቲው ስራ አስፈጻሚ አባልና የጥናትና ምርምር ዘርፍ ኃላፊ ይህን ጉዳይ በተመለከተ ተጨማሪ ማብራሪያ ሰጥተዋል። ወደፊት እንግዲህ አሁን እዚህ ያልተገለጸ ግን መወሰድ አለባቸው ብለን የምናምናቸው እርምጃዎች አንደኛ ከሰሜን ጎንደር በኃይል የተነጠቁ ከሰሜን ወሎ በኃይል የተነጠቁ አካባቢዎች ወደፊት እንግዲህ የፌዴራል አወቃቀሩ እስከሚስተካከልበት ጊዜ ድረስ ወደ አማራ ክልል እንዲመለሱ ይጠይቃል ባልደራስ። ሰሞኑን የገዢው ብልጽግና ፓርቲ ዋና ጽፈት ቤት ኃላፊ አቶ ብናልፍ አንዷለም ለቪኦኤ በሰጡት ቃለ ምልልስ በአካባቢው የተነሳው ጥያቄ አዲስ እንዳልሆነ አስታውሰው፣ ጉዳዩ ከመሬት ማስመለስ ጋር የተያያዘ ሳይሆን የማንነት ጥያቄን የተመለከተ እንደሆነ አስረድተዋል። እንዲያውም ህወሀት የሕግ ማስከበሩን እርምጃ መሬት ለመውሰድ እንደተከፈተበት ጦርነት እያቀረበው እንደሆነ አስረድተው ይህን ማለታቸውም ይታወሳል። በመከላከያው ላይ የወሰዱ ጥቃት፣ በተለያዩ አካባቢዎች ላይ የሰነዘሯቸው ጥቃቶች፣ እነዚህ ጉዳዮች ወንጀላቸው እንዲደበቅና እንዲሸፈን የተደረገው ኦፕሬሽን የመሬት ማስመለሱ ኦፕሬሽን አስመስሎ ለዓለም አቀፉ ማህበረሰብም ለኢትዮጵያ ሕዝብም በዛ መንገድ ለማቅረብ የሚደረግ ሴ እንትን ነው የነበረው ሆን ተብሎ በዛ ዳይሬክሽኑ ወይም አጀንዳውን ዳይቨርት ለማድረግ የሚሰራ ቅስቀሳ ነው የነበረው። ሪያሊቲው ግን ይሄ አይደለም። አሁንም በደንብ መታወቅ ያለበት የዓለም አቀፉ ማህበረሰብም ሌላውም በዚህ ጉዳይ ላይ የተደነጋገረው ሰው ግልጽ መሆን ያለበት ጥያቄው በፍጹም የመሬት የማስመለስ የምናምን ጥያቄ አይደለም። የማንነት የፍትህ ጥያቄ ነው። ፍትህ እናገኝ ነው ጥያቄያቸው። እኒደመጥ ከደምጠር ፍትህ እናገኝ ነው። ስለዚህ ይህን ጥያቄ ደግሞ ወደ ጎን የምትገፋበት ምንም ምክንያት የለም። ስለሆነም በህጋዊ መንገድ በሰላማዊ መንገድ ነው ጥያቄ እያቀረቡ ያሉት። ይህን ጥያቄ አዳምጠው ስርዓት ባለው መንገድ አሰራሩ ተከትሎ ምላሽ እንዲያገኙ ማድረግ ያስፈልጋል። ባልደራስ በዚህ መግለጫው ካነሳቸው ጉዳዮች አንዱ ስድስተኛውን አገር አቀፍ ምርጫ የተመለከተ ነበረ። ምርጫው መካሄድ ያለበት አገሪቱ አሁን የምትመራበትና ለብዙ ችግሮች ምንጭ ነው ያለው ህገ መንግስት እጣ ፈንጠው አስቀድሞ መታወቅ እንዳለበትም ባልድራስ ይከራከራል። አቶ አማዳኛው እዚህ ላይ ማብራሪያ አክለዋል። ሕገ መንግስቱ በሰላማዊ መንገድ ለህዝብ ይሻሻልም የሚሉ አይሻሻልም የሚሉ ህዝባዊ ውይይት ተካሂዶ ሰጥቶ መቀበል የሚባል ነገር አይደለም። የዓላማ ሰጥቶ መቀበል የሚባል ነገር የለም። ህዝባዊ ውይይት ተካሂዶ ህዝብ ነው መምረጥ ያለበት። መለወጥ የለበትም የሚለውም የራሱን አቋም ያብራራል። ህዝብ መለወጥ አለበት የሚለውም የራሱን አቋም ያብራራል። በህዝበ ውሳኔ ይቀየር አይቀየር የሚለው በህዝብ ነው። ይሄ የህዝብ ጉዳይ ስለሆነ ህገ መንግስት የመንግስት ብቻ ስላልሆነ እስከ ዛሬም የወሰንልን ህገ መንግስቱን መንግስት ነው። ህዝብን መታከል አለበት ድምፁን መስጠት አለበት። ከዛ በኋላ ምርጫ ቢካሄድ ምንም አይደለም፣ ቆንጆ ነው የሚል አጠቃላይ እምነት አለ። ትክክለኛ ነው ብለን የምናምነው ይሄን ሂደት ነው። በምርጫው ሂደትና በህገ መንግስታዊነት ጉዳይ ገዢው ፓርቲም ሆነ ሌሎች ጥቂት የማይባሉ ተፏካሪ ፓርቲዎች ክርክር አድርገው በመጨረሻ ላይ የሀገሪቱ ፓርላማ በደረሰበት ውሳኔ መሰረት ምርጫው ለወራት መተላለፉ አይዘነጋም። ህውሃት በስልጣን ላይ ያለው መንግስት ህገ ወጥ ነው የሚለውም ይህ ውሳኔ ህገ መንግስቱን የጣሰ ነው በሚል ክርክር እንደሆነ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ Allah'a emanet